ዮሐንስ በኢትዮጵያ በኢሊኒዮ ምክንያት በተከሰተው ከፍተኛ ድርቅ ምክንያት ወደ 12 ሚሊዮን ሕዝብ የአስቸኳይ የምግብ እርዳታ እንደሚያስፈልገው እየተነገረ ነው። በሌላ በኩል ከውጭ የደረሰው የእርዳታ እህል በጅቡቲ ወደብ መጓጓዣ አቶ ተጨናንቆ መቆሙ እየተነገረ ነው። ለዚህ መፍትሄ ምን እየተደረገ ነው? ከመዲና አዲስ አበባ በኩል የሚሰማ ነገር አለ? አመሰግናለሁ። እንግዲህ ይሄ መጨናነቅ የተፈጠረው አስራ ስድስት ሚሊዮን ኩንታል የእርዳታ ስንዴ፣ እንዲሁም ስምንት መቶ አስራ ሁለት ሜትሪክ ቶን ማዳበሪያ በአጠቃላይ ደግሞ መጠኑ ያልታወቀ የአገሪቱ የገቢ እቃዎች እዛው ጅቡቲ ወደብ ላይ በተመሳሳይ ጊዜ በመድረሳቸው ችግሩ እንደተፈጠረ ነው እየተነገረ ያለው ነው። ለዚህ እንደ መፍትሄ ተደርጎ የተወሰደውም ያው አንድ መቶ ሺህ ሜትሪክ ቶን ማዳበሪያ የጫኑ መርከቦች ወደ ሱዳን ወደብ፣ ሀያ አምስት ሺህ ሜትሪክ ቶን የእርዳታ እህል የጫኑ መርከቦች ደግሞ በበርበራ ወደብ በኩል እንዲሄዱ ነው እንደተደረገ እየተገለጸ ያለው በአጠቃላይ ግን ችግሩ በጣም ሰፊ እንደሆነ፣ መኪኖችም መርከቦችም ተጨናንቀው እንዳሉ ነው እዛ አካባቢ የተንቀሳቀሱ የአይን እማኞች የሆኑ ሹፌሮች የነገሩኝ። ፓርኪንግ የሚቆሙበት ፓርክ የሚያደርጉበት ቦታ እንኳን እንዳጡ ነው እየገለጹ ያሉት። እና በአጠቃላይ ይሄ ከፍተኛ መጨናነቅ እንደሆነ ነው እየተገለጸ ያለው። የተሰማ መፍትሄ አለ? የሚደረግ መፍትሄ አለ? ይደረጋልስ የተባለ አለ? አው፣ አሁን ያለው መጨናነቅ ለመፍታት ወደ አስር ሺህ የሚጠጉ ተሽከርካሪዎች ሀያ አራት ሰዓት እየተንቀሳቀሱ የእርዳታው እህል የሚያነሱበት ሁኔታ እንዲፈጠር እየተደረገ እንደሆነ በአጠቃላይ ከጅቡቲ እስከ አዳማ ድረስ እየተንቀሳቀሰ ያለው አዲሱ የባቡር መስመርም ባቡሩም ተጠቅሞ በሀያ አራት ሰዓት እነዚህን ለማንሳት ከፍተኛ እንቅስቃሴ እየተደረገ እንደሆነ ነው። አቶ ካሳሁን ኃይለማርያም የፌዴራል የትራንስፖርት ባለስልጣን ዋና ዳይሬክተር ለሪፖርተር ጋዜጣ የገለጹት። በአጠቃላይ ግን ምን ይመስላል፣ የችግሩ ምንጭስ ምንድን ነው የሚለው ዝርዝር ነገሮችን ከሳቸው ለመውሰድ በጣም ጥረት አድርጌ ነበር። ዛሬ ከሰዓት በኋላ ተንቀሳቃሽ ስልካቸውም ቴክስት በማድረግ ሊሳካልኝ አልቻለ። ማግኘት ዝርዝር ነገር ለማግኘት የእርዳታ እህል የሚያስፈልጋቸው ማህበረሰቦችስ እንደው እርዳታው እየደረሳቸው ነው? የሚሰማ ነገር አለ፣ በሚዲያ የሚዘገብ ነገር አለ? አዎ በአጠቃላይ በመንግስት ሚዲያዎችም በተለያዩ የግል ሚዲያዎችም ስለ ጉዳዩ የተለያዩ ሽፋኖች ይሰጣሉ። በመንግስት በኩል አስፈላጊውን እርዳታ እየተደረገ እንደሆነ የመንግስት የመገናኛ ብዙኃን ይገልጻሉ። ሆነም ግን በመንግስት የመገናኛ ብዙኃንም በግል አንዳንድ ኤፍኤሞችም የሚሰማው ነገር ተረጂዎች የሚሰጣቸው እህል በቂ እንዳይደለ ያላቸውን የቤተሰብ መጠን፣ የአመጋገብ ስልታቸው፣ የድሮ ባህላዊ አመጋገብ ስልታቸው ያማከለ ባለመሆኑ በቂ እንዳይደለ ነው የሚገልጽ ያሉት ዮሀንስ ገብረ እግዚአብሔር። እንግዲህ ከውጪ ለኢትዮጵያ የተላከው የምግብ እርዳታ ወይም የደረሰው እርዳታ ጅቡቲ ወደብ መጓጓዣ አቶ ስለመቆሙ የሚመለከተውን ወገን አነጋግረህ እንደተለመደው ዘገባ እንደምትልክልን ተስፋ እናደርጋለን። አመሰግናለሁ። እግዜር ይስጥልኝ። እኔም ከተሳካለኝ ጥረት አድርጌ የዝርዝር ነገሮች ይዤ ዳግመኛ እመለሳለሁ።